የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ በመካከለኛው አፍሪካ ሪፐብሊክ የፊታችን እሁድ በድጋሚ ከሚካሄደው የምክር ቤት ምርጫ ተያይዞ ያገረሸው አመፅ እንዳሳስበው አስታውቋል። ሊሳሽ ላይን ከጂኒቫ ለቪኦኤ ያጠናቀረችው ሪፖርት አለ ደረጀ ደስታ ያቀርበዋል። ባለፈው ታህሳስ በመካከለኛው የአፍሪካ ሪፐብሊክ የተካሄደው የምክር ቤት አባላት ምርጫ ከፍተኛ መጭበርበር የሰብአዊ መብት ጥሰትና አመፅ የበዛበት በመሆኑ በዚህኛው ምርጫ ተመሳሳይ ነገር ይፈጸማል የሚለው ስጋት የተባበሩት መንግስታት ድርጅት ባለስልጣናትን አሳስቧል የሰብአዊ መብት ቢሮ ቃል አቀባይ ራቪን ሻማዳሳኒ ከእነዚህ ጥሰቶች ውስጥ አብዛኛውን ኃላፊነት የሚወስዱት ታጣቂዎቹ አማጽያን ናቸው ይላሉ they killed and abducted civilians fired live ammunition to intimidate <inaudible> <operation>. <inaudible> ህዝቡን ለማስፈራራት ዝም ብለው ይተኩሳሉ። የተባበሩት መንግስታት ድርጅት ሰላም አስከባሪዎችን በማጥቃት ባለፈው ታህሳስና ጥር ወር ላይ ሰባት ሰዎችን ገድለዋል። የምርጫ ጣቢያዎችን ያውድማሉ፣ የምርጫ ቁሳቁሶችን ከጥቅም ውጭ ያደርጓቸዋል። የመንግስት ወኪሎችና ደጋፊዎቻቸው ሰላማዊ ዜጎችን ይገድላሉ፣ አካላዊ ስቃይ ያደርሳሉ፣ ያገኙትን ሁሉ ደስ እንዳላቸው ከየመንገዱ እየያዙ ያስራሉ። ባለፈው ታህሳስ የተፈጸመውን አመፅና ሁከት ተከትሎ መንግሥት የሰዓት ላፊ ገደብ የጣለ ሲሆን ለስድስት ወራት የሚቆይ የአስቸኳይ ጊዜ አዋጅም አውጥቷል። ሁኔታው በዚሁ ከቀጠለ እንደ ኤሮፓ አቆጣጠር 2013 ላይ አመፀኞቹ የፕሬዝደንት ፍራንሷ ቦአዚዝን ከስልጣን ሲያነሱ ከተፈጠረው ሁኔታ የባሰ ሊሆን እንደሚችል አስጠንቅቀዋል። በዓለም ዙሪያ በርካታ የተለያዩ አካባቢዎች እንደምታዩት አለመከሰስ እና ተጠያቂ አለመሆን ሌሎችን ሊያበረታታ እና ተጨማሪ ጥሰቶችን ሊያጠናክር ይችላል። ስለዚህ መንግስት እንደዚህ ያሉ አይነት ጥሰቶችን እንደማይታገስና እንዲህ ያሉ ሰዎች ተጠያቂ መሆናቸውን በማሳየት ግልጽ መልእክት ማስተላለፍ አለበት። የተባበሩት መንግስታት ድርጅት የሰብአዊ መብት ባለስልጣናት የማዕከላዊ አፍሪካ ሪፐብሊክን ጸጥታና የዜጎችን ደህንነት የማስጠበቁ ኃላፊነት የመንግስት ጸጥታ ሰራተኞች ኃላፊነት መሆኑን አስታውቀዋል። ተጠያቂዎች ለፍርድ መቅረብ እንዳለባቸውም አሳስበዋል።